ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ዝግጅት አሁን ጀመረ። ሰላም ጤና ይስጥልን፣ እንደምናመሻቸው አድማጮች። ቅዳሜ ነሐሴ 6 2009 ዓ ም ከዓለም ዙሪያ በተጠናቀሩ ዜናዎች ዝግጅታችንን እንከፍታለን። በማስከተል በወቅታዊ የኢትዮጵያ የፖለቲካ ጉዳዮች ዙሪያ ከሶስት የተቃዋሚ ድርጅቶችና ጥምረቶች ተወካዮች ጋር የተካሄደ ውይይት ይቀርባል። ሁለተኛው አጋማሽ ላይ ስንደርስ ደግሞ በየሳምንቱ ቅዳሜ ምርጥ የእንግሊዝኛ ሙዚቃዎች የሚቀርቡበት የመዝናኛችሁ ክፍለ ጊዜ የሙዚቃ ቃና ተዘጋጅቷል። የማስተናግዳችሁ ቆንጂታዬ ነኝ። ፕሮግራማችንን ብርሃን ኃይሉ ትመራለች። አሁን በቀጥታ ወደ ዓለም ዜና እንለፍ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። ቴክኒሻኗ አሽሯን ካሊ በስቱዲዮ መሳሪያዎች ላይ ትገኛለች። ኢትዮጵያ ውስጥ በሙስና ተጠርጥረው የተያያዙ ሰዎች ቁጥር ሃምሳ አራት መድረሱን የግልና የመንግሥት መገናኛ ብዙኃን ዘገቡ። የኩባንያዎች የባለሥልጣናትና የግለሰብ ባለሀብቶች ንብረቶችም እግድ እየተጣልባቸው መሆኑ ታውቋል። መለስካቸው አምሃ ከአዲስ አበባ ተጨማሪ ይዟል በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዜና መሰረት ከእነዚህ በቁጥጥር ስር ከዋሉ ተጨማሪ ሰዎች መካከል የኢትዮጵያ መንገዶች ባለሥልጣን የኮሚዩኒኬሽንስ ዳይሬክተር አቶ ሳምሶን ወንድሙ አንዱ ናቸው። ከዚህ በተረፈ 15 ኩባንያዎች የ210 ባለሥልጣናትና ባለሀብቶች ንብረት መታገዱ ታውቋል። ዛሬ አዲስ አድማስ የተሰኘው ሳምንታዊ የአማርኛ ጋዜጣ እንዳስነበበው ከሆነ እገዳ ከተጣለባቸው ኩባንያዎች መካከል አሰር ኮንስትራክሽን፣ ገምሹ በየነ ኮንስትራክሽን፣ ዲኤምሲ ኮንስትራክሽን፣ የማነ ግርማይ ኮንስትራክሽን ቲና ኮንስትራክሽን፣ ትራንስናሽናል ኮምፒውተር ትሬዲንግ፣ ሃይሰም ኢንጂኒሪንግ አክሲዮን ማህበር፣ ከማኒክ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር እና ጆንግሊንግ ኢንተርናሽናል ኢንጂኒሪንግ የተሰኙ ድርጅቶች በዝርዝሩ መካተታቸውን አስታውቋል። ከትናንት በስቲያ ቪኦኤ የፌዴራሉ ከፍተኛ ፍርድ ቤት ልደታ ሁለተኛ ወንጀል ችሎት በሙስና ተጠርጥረው በተያዙ 43 ሰዎች ላይ ፖሊስ በጠየቀው መሠረት ተጨማሪ የ14 ቀን የምርመራ ጊዜ እንደሰጠው መዘገቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። ኬንያ ውስጥ በተካሄደው ምርጫ ስልጣን ላይ ያሉት ኡሁሩ ኬንያታ ማሸነፋቸው ከተገለጸ በኋላ በተቀጣጠለው ሁከት የአስር ሰው ሕይወት መጥፋቱ ተገለጸ። ከተገደሉት ሰዎች አንዷ ሕፃን መሆኗ ታውቋል። የተቃዋሚው ተፎካካሪ ራይላ ኦዲንጋ ጠንካራ ይዞታ ናት በምትባለው ማጣሬ መንደር በጥይት የተገደሉ ዘጠኝ ሰዎች አስክሬኖች ወደ ሆስፒታል መወሰዳቸውና ማቆያ መግባታቸውን የአስክሬን ማቆያውና የጸጥታ ባለስልጣናት አመልክተዋል። እዚያው ማጣሬ ውስጥ በረንዳ ላይ ከጓደኞቿ ጋር እየተጫወተች የነበረች ዘጠኝ ዓመት ልጅ ባራሪ ጥይት ተመታም ሞቷን ዋይክሊፍ ሞካያ የሚባሉ ወላጇ ለቪኦኤ ተናግረዋል። ሊዮናርድ ካታና የሚባሉ የኪሱሙ ከተማ ፖሊስ አዛዥ አባሎቻቸው ሁለት ሰው በጥይት መጥተው መግደላቸውን እና ሌሎች አምስት ሰዎች በጥይት መቁሰላቸውን አመልክተዋል። በግዙፉ የናይሮቢ ጭርንቁስ መንደር ኪቤራና በምዕራባዊቱ ኪሱሙ ከተማ ውስጥ የጥይት ተኩሶች ይሰሙ እንደነበረ ፖሊስ በናይሮቢው ማጣሪያ አካባቢ አስለቃሽ ጋዝ መርጨቱና ሄሊኮፕተሮችን በአካባቢው ያንዣብቡ እንደነበር ተዘግበዋል። የአሸናፊው ፕሬዚደንት ኬንያታ ደጋፊዎች ይዞታ በሆኑ መንደሮች ውስጥ ግን መንገዶች ጥሩምባና ባንዲራ ይዘው በወጡ ሰልፈኞች ተጨናንቀው እንደነበር ተዘግበዋል። ኬንያታ ያሸነፉት ከድምፅ ሰጪው 54 ነጥብ 27 ይቅርታ 54.27 ድምፅ አግኝተው ሲሆን ተቃዋሚው ኦዲንጋ 44.74 ድምፅ ማግኘታቸውን የምርጫ ኮሚሽኑ ሊቀመንበር ትናንት አስታውቀዋል። በደቡብ ሱዳን ሰሜን ምስራቅ አፐርናይል ስቴት ውስጥ ውጊያ መቀስቀሱ ተገልጿል። የመንግስቱ ኃይሎች ቁልፍ ነው የተባለ የአማጽያን እዝ ቢቆጣጠሩም አሁን እየተካሄዱ ያሉት ግጭቶች ለአራት ዓመታት ለዘለቀው የደቡብ ሱዳን ጦርነት በቅርብ የሚታይ መፍትሄ እንደሌለ ታዛቢዎች ጠቁመዋል። ሰሞኑን በኢትዮጵያ ድንበር አቅራቢያ በምትገኘው ፓጋክ ከተማ ላይ በተካሄደው ጦርነት አማጽያኑ ላለፉት አራት ዓመታት ተቆጣጥረውት የነበረን ጠንካራ ይዞታ ማስለቀቃቸውን የመንግስቱ የጦር ኃይሎች ቢናገሩም አማጽያኑ ግን ትናንት አርብ ጥቃት ሰንዝረው ከተማይቱን መልሰው መያዛቸውን ቃላቀ ቀባያቸው ላምፖል ጋብርኤል ተናግረዋል። በዩናይትድ ስቴትስ ቨርጂኒያ ግዛት የአስቸኳይ ጊዜ አዋጅ ወጣ። የአስቸኳይ ጊዜ ሁኔታውን መደንገጋቸውን በትዊተር ባሰራጩት መልእክት፣ ያስታወቁት የቨርጂኒያ ገዢ ቴሪ ማኮለፍ አዋጁን ያወጡት ሻርሎትስቪል ከተማ ውስጥ የነጭ የበላይነት አስተሳሰብ አራማጅ በሆኑ ቀኝ ነጠቅ ናቸው በተባሉ ሰልፈኞችና በተቃዋሚዎቻቸው መካከል በተነሳው ግጭትና ሁከት ለተጎዱ እርዳታ ለማድረስና ለሁከቱ ምላሽ ለመስጠት መሆኑን አስታውቀዋል። አገረ ገዢው በዚሁ መልእክታቸው ባለፉ 24 ሰዓታት የሚሰሙት የቃላት ልውውጦች ተቀባይነት የሌላቸውና መቆም ያለባቸው ናቸው። የመናገር ነፃነት ማለት የሁከት ነፃነት ማለት አይደለም ብለዋል። ዛሬ ረፋድ ላይ ለተጠራው ሰልፍ ሲዘጋጁ የነበሩ ቁጥራቸው አነስ ያለ ሰዎች ትናንት ምሽት ላይም ከተማይቱ ውስጥ ችቦ ይዘው ተሰልፈው ሲዘዋወሩ የነጮች ሕይወት ዋጋ አለው የሚሉና ሌሎች መፈክሮችን ያሰሙ ነበር ከ2ሺ እስከ 6ሺ የሚደርስ ቁጥር ያለው ይገኝበታል የተባለው የዛሬው ሰልፍ የተጠራው የዩናይትድ ስቴትስ የሲቪል ጦርነት ዘመን የባርነት አስተሳሰብን ያራምዱ የነበሩት ኮንፌዴሬቶች የጦር አዛዥ ለነበሩት ጀኔራል ሮበርት ኤድዋርድ ሊ ከተማይቱ ውስጥ የቆመውን ሐውልት ለማንሳት የተያዘውን እቅድ በመቃወም ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ምክትላቸው ማይክ ፔንስ በቅርቡ ባወጧቸው የየግላቸው የትዊተር መልእክቶች ሁከቱን አውግዘው ዜጎች የጥላቻ ንግግሮችን አስወግደው በአንድነት እንዲቆሙ ጥሪ አስተላልፈዋል። የዜናው ሰዓት አበቃ። የዓለም ዜናዎቹን አደመጥን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። በወቅታዊ የኢትዮጵያ የፖለቲካ ጉዳዮች ዙሪያ ትኩረት የሚያደርግ ውይይት ነው ቀጥሎ የሚቀርበው። የውይይቱ ተሳታፊዎች ሶስት የተቃዋሚ ድርጅቶችና ጥምረቶች ተወካዮች ናቸው። ባለፈው ቅዳሜ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ህዝባዊ ስብሰባ አንዱ የውይይቱ መነሻ ይሆናል። ያወያያቸው አሉላ ከበደ ነው። ስሜ ዲማ ነጎ ይባላል። በአሁኑ ጊዜ የኦሮሞ ዲሞክራሲያዊ ግንባር ምክትል ሊቀመንበር ሆኜ እያገለገልኩ ነው። ከዛም በተጨማሪ ባለፈው ዓመት መጨረሻ አካባቢ በአራት ድርጅቶች የተመሰረተው የኢትዮጵያ ሀገራዊ ንቅናቄ የስራ አስፈጻሚ ኮሚቴ ሊቀመንበር ነኝ። እኔ ብርሃኑ ወለሰንበት ይባላለው የመወክለው የደቡብ ምዕራብ ኢትዮጵያ ህዝቦች ህብረት ወይም የቀድሞ ከፋ ክፍለ ሀገርና አካባቢ ህዝቦችን ነው። በድርጅት ውስጥ ያለኝ ኃላፊነት የቃል አቀባይ ማለት ነው፣ ህዝብ ግንኙነት። ታዘበው አሰፋ እባላለሁ። የአማራ ዲሞክራሲያዊ ኃይል ንቅናቄ የውጭ ጉዳይ ኮሚቴ ሊቀመንበር ነኝ። እንግዶች የሶስታችሁንም አመሰግናለሁ። የተለያዩ ድርጅቶችን ተወክላላችሁ። ይሁን እንጂ ለዚህ ውይይት መነሻ የሆነን ባለፈው ቅዳሜ እዚህ ዋሽንግተን ዲሲ ውስጥ የተካሄደ የተለያዩ ተቃዋሚ ድርጅቶች በአገር ጉዳይ ላይ የመከሩበት እንዲሁም የትብብር ሀሳብ የተነሳበት ነው። እንደ ተረዳሁት አቶ ብርሃኑ በዚያ ህዝባዊ ስብሰባ ላይ ተሳትፎ ነበር፣ በቦታው ነበሩና እስኪ እሱን መነሻ እናድርግ። ሌሎች ከወቅታዊ የኢትዮጵያ ፖለቲካ ጉዳዮች ጋር የተያያዙ ነገሮችን እናነሳለን። የስብሰባው ዓላማ ምን ነበር፣ አቶ ብርሃኑ? የስብሰባው ዓላማ የድርጅታችንን መስራች ጉባኤ ማካሄድ ነው። በዚህም መስራች ጉባኤ ላይ ከጋምቤላ ህዝቦች ዲሞክራሲያዊ ድርጅት ጋር በመሆን በጋራ ለመስራት እንዲሁም መሰል ዓላማና ፕሮግራም ካላቸው ኢትዮጵያውያን ድርጅቶች ጋር በጋራ የምንሰራበትን የምናበስርበት እለት ነው። ይህንንም ያካሄድ ነው ዋሽንግተን ዲሲ በሚገኘው ሃዋርድ ዩኒቨርሲቲ አዳራሽ አካሄደናል በተሳካ ሁኔታ። በእለቱም የምንፈልገው ድርጅት የነበረው የኢትዮጵያ ሀገራዊ ንቅናቄ ነው። ለዛ አብረን ለመስራት ባቀረብነው ፍላጎት መሰረት በነበረው በውስጥ ግንኙነትና ረጅም ጊዜ ውይይት ተሳክቶልን ተወካዮችም ቀርቡ ቀርበው በዚህም መሰረት ቀጣዩ ከድርጅቱ ጋር የምናደርገው የስራ ግንኙነትና ወይም በጋራ አንድ ወጥ የሆነ ድርጅት ውስጥ የምንገባበት ሂደት ላይ ነው ያለ ነው። መልካም። በዚህ ባለፈው ቅዳሜ በተካሄደው ህዝባዊ ስብሰባ ላይ ያለውን ነገር በመጠኑ በዚህ መልኩ ከተመለከትን ዶክተር ዲማ ቅድም የሀገራዊ ንቅናቄንም ጠቅሰዋል እርስዎ በኃላፊነት እየተሳተፉ ያሉበት እስኪ ንገሩን እርስዎ የሚወክሉትን ድርጅት፣ በሀገራዊ ንቅናቄ የተሰባሰባችሁ ቡድኖች። የምወክለው የኦሮሞ ዴሞክራሲያዊ ግንባር የኢትዮጵያ አገራዊ ንቅናቄ መስራች አባል ነው። ሌሎቹም ድርጅቶች አርበኞች ግንቦት ሰባት አለበት፣ አፋር ባይ ፓርቲ አለበት፣ እንዲሁም ደግሞ የሲዳማ ብሔራዊ ዴሞክራሲያዊ ንቅናቄ ናቸው። በዚህ በኢትዮጵያ ሀገራዊ ንቅናቄ ውስጥ እስካሁን አባል ሆነው የተካተቱት። መልካም። አቶ ታዘበው አሰፋ እርስዎ ቀደም ብለው የሚወክሉትን ድርጅት ጠቅሰዋል። ማን ነው ይሄ ድርጅት? መቼ የተመሰረተ? ስለ ድርጅቱ ባጭሩ። አመሰግናለሁ። የአማራ ዲሞክራሲያዊ ኃይል ንቅናቄ የተመሰረተው እንደ ኢትዮጵያ አቆጣጠር በሁለት ሺ ሁለት ጥር አስራ ሁለት ነው። ቤዙንና መንቀሳቀሻውን አድርጎ በኤርትራ ወታደራዊ እንቅስቃሴ የሚያደርግ ግን አብዛኛውን በኢትዮጵያ ውስጥ አማራው እንደ ኢትዮጵያዊነቱ መኖር ባለመቻሉ ከረዥም ጊዜ ጀምሮ ኢትዮጵያ በጣሊያን ወረራ ኢትዮጵያን ለማፈራረስ በአዳን በፈለጉበት ጊዜ ለኢትዮጵያ የጀርባ አጥንት የሆነ ይሆናል የሚባለውን አማራውና ኦርቶዶክስን ለማፍረስ ከመጡበት ጊዜ አማራው በኢትዮጵያዊነቱ ጸንቶ የቆየ አሁንም ደግሞ ወያኔ በረሃ ላይ በነበረበት በቀረጸው ማኒፌስቶ አማራን እንደ ጠላት ሰይሞ የመጣ በመሆኑ አማራው ለረጅም ጊዜ ጥቃት ሲፈጸምበት እና በደርስ ሲደርስበት በመቆየቱ ልጆቹ ይህንን በደል እምቢ ብለው ለመታገል በትግል ላይ የሚንቀሳቀሱ ድርጅቶች የውጭ ጉዳይ ሊቀመንበር ነኝ። ድርጅታችን በኤርትራ ብቻ ሳይሆን በኢትዮጵያ ውስጥ አሁን ከፍተኛ የህዝብ እንቅስቃሴ ከፍተኛ ሚናና ህዝብን በማንቀሳቀስ ወረብ ጥቀቶችን በመበተን እና ሁሉንም ነገር ከሌሎች አካላቶች ጋር በመስራት የሚገኝ አካል ነው። መልካም። ለትውውቅ ያህል እንግዲህ የበኩላችሁን ነግራችሁናል። እስቲ ወደ ወቅታዊ ጉዳይ እንሂድ። በኢትዮጵያ የዛሬ ሁኔታ ላይ እንደሚሳተፉ የፖለቲካ ድርጅቶች እና ጥምረቶች ሁለታችሁ በተለይ ዶክተር ዲማ ነገዎን አቶ ብርሃኑ ወልደሰንበት ጥምረቶችንም ወክላችሁ ነው የመጣችሁትና ዛሬ ያለውን የኢትዮጵያ ፖለቲካ ሁኔታ እንዴት ትገመግሙታላችሁ? አንጻራዊ የሆነ በየበኩላችሁ የምትወክሏቸው ድርጅቶች ልታደርጉ ከምትፈልጓቸው ትልሞቻችሁ ጋር የምናዛምድ ዶክተር ዲማ እርስዎን ላስቀድም። ጥሩ። በአሁኑ ጊዜ በኢትዮጵያ ያለው ሁኔታ በተለይ ባለፉት ሶስት አመታት ከፍተኛ የሆነ የሕዝብ ተቃውሞ የተነሳበት ሁኔታ ነው ያለው። በተለይም በኦሮሚያ እንዲሁም ደግሞ በአማራ አካባቢ ከፍተኛ የሆነ የሕዝብ እንቅስቃሴ አለ። ይሄም መነሻው ላለፉት ሀያ ስድስት አመታት የወያኔ መንግስት በህዝቡ ላይ ያደረሰው በደልና ጭቆና አንገሽ ክሾት በቃኝ በማለት ህዝቡ በምትኩ ህዝባዊና ዲሞክራሲያዊ የሆነ ስርዓት እንዲተካ የሚያደርገው ትግል ነው እየተካሄደ ያለው እና ይሄ የሚያመለክተው የወያኔ እስካሁንም ህዝቡን ሲገዛ የነበረው በጉልበት በወታደራዊ ጉልበት መሆኑ ገሃድ የወጣበትና ህዝቡን ካሁን በኋላ አታሎ ሊገዛ የማይችልበት ደረጃ ስለደረሰ ይህ መንግስት አወዳደቁ ሀገርና ህዝብንም ይዞ እንዳይወድቅ ተቃዋሚ ድርጅቶች በተለይ አገር ውስጥ እና ውጭም ያሉ ተሰባስበው ሰላማዊ የሆነና ህዝባዊ የሆነ የሽግግር ስርዓት የሚቋቋምበትን የሚመሰረትበትን መንገድ መጥረግ ያስፈልጋል የሚል አቋም ነው። ሀገራዊ ንቅናቄ ኢትዮጵያ ሀገራዊ ንቅናቄ ይዞት የተነሳው አላማ መልካም። አቶ ብርሃኑ ቅድም ሌሎች እንደገለጹት ኢትዮጵያ ውስጥ ያለው ስርዓት መንግስት ብሎ ለመጥራት በጣም የሚያስቸግር ነው። ምክንያቱም የአንድ ድርጅት ወይም የአንድ አካባቢ የሚወክል ወይም የሀገሪቱን የመከላከያ፣ የደህንነት፣ የመንግስትን መዋቅር ይዞ ሀገራችንን በመግዛት ላይ ያለው ነው ማለት ይቻላል። እንግዲህ ሰማንያ አራት አካባቢ ነው እኛ የተመሰረት ነው እንደ ልማት ድርጅት ነው የመሰረት ነው በነበረው ጭቆና አጠፉን ከዛ በመቀጠል ልናደርግ እንደው ልገልጽ የምፈልገው ያ አካባቢ ኢትዮጵያ ውስጥ ካሉት ብሔሮች ብሔረሰቦች፣ ህዝቦች በብዛት የሚኖሩበት አካባቢ ነው። የደቡብ ምዕራብ እንደ ባጭሩ ቶሎ ቶሎ ልግለጽልህ፣ ከፋ፣ ሸካ፣ ቤንች ሜኒት፣ ዳውሮ፣ ኮንታ፣ ዲዚ፣ ሸኮ፣ ሜኒት፣ ናኦ፣ መዠንግብ፣ አኝዋክ፣ ሱርማ፣ ዝልማሙ እንዲሁም በመኖሪያ አካባቢ ምርጫና በስራ በሰፈራ መጥቶ የሰፈሩ ሌሎች ኢትዮጵያውያን ነዋሪ ህዝቦች የሚኖሩበት አካባቢ ነው። ከሌሎች አካባቢዎች ይህ አካባቢ ለየት የሚለው ከፍተኛ የሆነ በዓለም አቀፍ ደረጃ ተመዝግቦ የሚገኝ ደን ያለበት የገማድሮ ማሻ ደን፣ የከፋ ደን፣ የመንግስት እርሻ የነበሩ የበበቃ እርሻ፣ የቴፒ እርሻ፣ የውሽውሻይ፣ የጎጀብ የማጂ ተራራ ወርቅ ማዕድናት ያሉበት ነው። እነኚህ በሙሉ የጠራሁልህ የመንግስት የነበሩ የህዝብ የነበሩ ህዝቡ በራሱ ያለማቸው በአረንጓዴ ምርት ዘመቻ ያለማቸው አካባቢዎች፣ እነኚህን አሁን ያለው ህወሓት ብቻ የአንድ ቡድን ነው። የህዝቡ ሀብት ንብረት ተወርሶ ህዝቡ ለድህነት ለመከራ፣ ለርዛት ተዳርጎ ነው ያለው። ሌላው በዚሁ አካባቢ በመረጠው ህዝብ ለመተዳደር ከፍተኛ ምርጫ አካሄደው የሸኮ መዥንግር ህዝብ ለሁለት ሺ ሁለት በፈረንጆች አቆጣጠር በከፍተኛ ጭፍጨፋ ተደርጎበት አጋዚ የሚባለው የትግራይ ልዩ ኃይል ወታደር ይህንን ጭፍጨፋ በዛ ህዝብ ላይ አድርሷል። ጋምቤላም የሚታወቅ ነው። ስለዚህ ይህን ስርዓት በፍጹም መቀየር እንዳለበት ይታመናል። ከተቻለ መቀየር፣ ካልሆነ ማስወገድ ነው። እኛ በህይወት ያለነው ውጭ ሀገር ያለን የአካባቢ ተወላጆች በዚህ ምክንያት ነው የተደራጀ ነው የተወሰኑ የህብረተሰቡን ልጆች በማስጠጋት ያ የተወሰኑ ስልጣን ያሉ ያሉ ሰዎች ጥቅም በማግኘታቸው ህዝቡ እንደተጠቀመ በማስወራት እስካሁን ቆይቷል። ስለዚህ እኛ ኢትዮጵያውያን ከሁሉም አቅጣጫ የምንገኝ በሁሉም አቅጣጫ የተፈጸመው ጭቆናችን ተመሳሳይ ነው። የፍትህ እጦት ነው፣ የነጻነት እጦት ነው፣ የዲሞክራሲ እጦት ነው። በዚህ ምክንያት ሁላችን አሁን እዚህ የተገናኘን ሰዎች ያገናኘናል ይሄ ነጥብ። ስለዚህ ያለው የሁላችን ጉዞ ሀገራችን ላይ የፍትህ ፍትህ ከሃይማኖት ቀጥሎ ያለ ለህዝባችን ትልቁ ዋስትና በህግ አምላክ ሲባል ይቆም የነበረ ህዝብ ነው። ዛሬ ህግ የለም። ፍትህ በአንድ ዘር መዋቅር ውስጥ ነው። መከላከያውም ደህንነቱም በአንድ ዘር ስር ነው ያለውና ይህንን አውጥቶ እዛ አገር ላይ ነጻነት ያለው እኩልነት ላይ የተመሰረተው ህገ መንግስታዊ ስርዓት ለመመስረት ያለው አማራጭ በጋራ መስራት ነው። ስለዚህ ከማናቸውም ይህን ስርዓት ከሚቃወሙ መሰል ድርጅቶች ጋር ለመሰለፍ ነው የተደራጀ ነው። ይሄ ክልል በሰሜን ከሸዋ በደቡብ ከሱዳን በምዕራብ ከደቡብ ኦሞና ገሙጎፋ፣ በምዕራብ ከኢሉባቡር እና ጋምቤላ፣ በምስራቅ በገሙጎፋ እና ደቡብ ኦሞ የሚዋሰን አካባቢ ነው። ይሄ እንግዲህ በአሁኑ ሰዓት ከማፕ ላይ ካርታ ላይ እንኳን ከፋ የሚባል አካባቢ የለም፣ አንስተውታል። በደንብ የሚታወቅ አይደለም። በትምህርትም ደረጃ ብትወስድ አንድ ትውልድ የሞተበት ዘመን ነው እና የዚህ ስርዓት በደል በዚች ያው በምናደርገው ውይይት ተገልጾ የሚያልቅ አይደለም። መልካም ይሄ ካልበቃ ያው በቀጣይ እንቀጥላለን ማለት ነው። አቶ ታዘበው አሉ አለው እሺ። ለእርስዎም ቀደም ብሎ የተነሳው ጥያቄ ላይ እናተኩር። የእርስዎን ግምገማ እንውሰድና በየድርጅቶቻችሁ ልታደርጉ የተነሳችሁት ወይም የሚጠበቀውን ነገር ልናዛምዳለን። አቶ ታዘበው፣ አመሰግናለሁ። በመጀመሪያ አሀቶቻችን ጣሊያንን ለመዋጋት እና ዳር ድንበራቸውን ሕልውናቸውን ለማስከበር ጠረፍ ከጠረፍ በባዶ እግራቸው ተንቀሳቅሰው አጽማቸውን ከፍሶ ባቆያት ሀገር ውስጥ አማራውን እንዳይዋለድ በዘር እያመከነ እንደዚህ ኢትዮጵያን ባኖርበት ሀገር ውስጥ ከሌሎች ብሔሮች ጋር በማጋጨትና በማጣላት በአርባ ጉጉና በበደኖ በገደል ውስጥ እንዲወረወር ያደረገ ስርዓት አሁንም ደግሞ ከፍተኛ በደል እየፈጸመ ያለ በመሆኑ የአማራው ኅብረተሰብ አሁን ዛሬ ባለው የኢትዮጵያ ተጨባጭ ሁኔታ ግብር አልገብርም እስከ ማለት ድረስ እንቢተኝነቱን ያሳየ። ኢትዮጵያ አሁን ያለችበትን ተጨባጭ ሁኔታ ስናየው ባህር ላይ ያለ ካፒቴን የተጣለች መርከብ ነው የምትመስለው። በማዕበል እየተገፋች አለች። ማዕበሉ ወደ ጥሩ ሽግግር ወይስ ወደ መጥፎ ብጥብጥ ሊወስዳት ይችላል የሚል የሁላችንም ሀሳብና ጭንቀት ሌት ተቀን የማያስተኛንና ሌት ተቀን እየሰራንበት ያለበት ሁኔታ ነው። ኢትዮጵያ አሁን ባለው የተጨባጭ ሁኔታ ሕብረተሰቡ ለለውጥ የተነሳበት ምንም ወደኋላ ኋላ የማይልበት በመሆኑ ኢትዮጵያ በከፍተኛ የለውጥ ጉዞ ላይ ናት። አገሯ ይሄ የለውጥና የማዕበል ግፊት ወደ ተሻለ ደረጃ እንዲያደርሳት የአማራ ዲሞክራሲያዊ ኃይል በኢትዮጵያ አንድነት ከሚያምሩ ከሁሉም ተቃዋሚዎች ጋር አብሮ ለመስራት በተለይም በረዥም ጊዜ ውስጥ ለኢትዮጵያ አንድነት ከሌሎች ብሄሮች ጋራ በመተባበር ዳር ድንበሩን ያስጠበቀ በኢትዮጵያዊነት ጸንቶ የቆየ ለኢትዮጵያ የጀርባ አጥንት የሆነው አማራው ግብር ገብር ሲባል ሰብሉን እየገበረ ሀገር ተደፈረ ሲባል ልጁን እንደ ኮታ እንደ እህል እየሰፈረ እየቆጠረ እየሰጠ ሀገሩንና ዳር ድንበሩን አስከብሮ የኖረው ወገናችን በተለይም ዛሬ በአስቸኳይ ጊዜ አዋጅ በድብቅ እየተገደለ ገደላ እየተጣለ ወገኖቻችን በባህር በስደት እየሰመጡ ባሉበት ሁኔታ ይህንን ለመታደግ በኢትዮጵያ አንድነት ከሚያምኑ ከማንኛውም የተቃዋሚ የፖለቲካ ድርጅቶች ጋር በመስራት ኢትዮጵያ በቀጣዩ አማራው እንደ ኢትዮጵያዊነቱ ኢትዮጵያዊ ነው እና በማንኛውም የፖለቲካ፣ የኢኮኖሚ፣ የማህበራዊ ሁኔታ በማንኛውም መንገድ ከማንኛውም ብሔራዊ እና አገራዊ አጀንዳ ካላቸው ጋር እኩል መብቱ ተከብሮ ወደፊት እንዲኖር የማስቻል ፍላጎትና ምኞት ነው ያለው ድርጅታችን። ግምገማችሁንም የድርጅቶቻችሁን መሰረትም ሆነ አወቃቀር ተመልክተናል። ለውጥ ከቀጣዩ ሂደት ዋናው እንደሆነ በንግግራችሁ ተመልክተዋል። ግን ምን አይነት ለውጥ የሚለው ራሱን የቻለ ትልቅ ጥያቄ ነው። እንዲሁም ለውጥ መፈለግ አንድ ነገር ነው። ምን አይነት አማራጭ ይዘው ይመጣሉ ተቃዋሚ ድርጅቶችና ቡድኖች ወይም ጥምረቶች ራሱን የቻለ ጥያቄ ነው። ዶክተር ዲማ እርሶን፣ አሁንም ወደ እርሶ ልመለስ ከእርሶ ነው የጀመርኩትና፣ ምን አይነት ለውጥ በተጨባጭስ፣ እርስዎ የሚወክሉ ጥምረት ምን አይነት አማራጮችን ይዘው ይመጣል? ቅድም በቋፍ ያለች አገር የሚል ሀሳብ ሰንዝረዋል። ምንድነው አማራጭ በድርጅታችሁ ወይም በጥምረታችሁ በኩል የሚቀርበው? እንግዲህ አሁን ያለው ሁኔታ ቅድም እንደተናገርነው በጣም አሳሳቢ እና የሀገሪቱም ችግር የበለጠ እየተወሳሰበ የሚሄድበት ሁኔታ ውስጥ ነው ያለ ነው። በስልጣን ላይ ያለው ስርዓት ሌሎችን የፖለቲካ ኃይሎች ለማሳተፍ እና ውይይት ከሕዝቡም ጋር ውይይት ከፍቶ ሀገሪቱ ወዴት እንደምትሄድ እዛ ላይ ለመመካከር ምንም ዝግጁ አለመሆኑ በግልጽ የታየበት ሁኔታ ነው ያለው። በእንደዚህ አይነት ሁኔታ ይህ ስርዓት ተገፍቶ የግድ ለሌላ ለአዲስ ለሽግግር ስርዓት በሩን መክፈት አለበት ነው የምንለው። በአሁኑ ጊዜ የሚያስፈልገው ሁሉም የዚህ ስርዓት ተቃዋሚ የሆኑ ሀይሎች በሙሉ በሚያስማሟቸው ጉዳዮች ላይ ተስማምተው የሽግግር ስርዓትን መመስረት ነው። የሽግግሩ ጊዜ ምን ያህል ይሆናል? ምንድን ነው የሚሰራው? እነዚህ እነዚህ ጉዳዮች ያው በጊዜው ውይይት ተደርጎባቸው እልባት የሚያገኙ ይሆናሉ። አሁን ግን የሚያስፈልገው መላውን የኢትዮጵያ ማህበረሰቦች በሙሉ አሰባስቦ የተረጋጋ ስርዓት እንዲመሰረት ከአሁኑኑ ኢትዮጵያ ሀገራዊ ንቅናቄ የሽግግሩ ስርዓት ምን ሊመስል ይችላል፣ እንዴት ነው የሚዋቀረው፣ ተሳታፊዎችስ እንዴት ይሆናሉ? ይሄ ይህንን በመሳሰሉ ጉዳዮች ላይ ጥናት እና ምርምር እያደረገ ነው። ከተወሰነ ጊዜ በኋላ ይሄንን ለሕዝብም ግልጽ ያደርጋል። እስከዛም ድረስ ግን አሁን ያሉት አራቱ ድርጅቶች ብቻ ሳይሆኑ ሌሎቹም በተለይ አገር ውስጥ በሕዝቡ መካከል ተገኝተው እንቅስቃሴ በማድረግ ላይ የሚገኙ ድርጅቶች በዚህ በኢትዮጵያ ሀገራዊ ንቅናቄ ታቅፈው አብረው ታግለው ይሄንን የሚፈለገውን ለውጥ ለማምጣት እንዲችሉ ማድረግ ነው። እንግዲህ የኛ አማራጭ፣ አሁን ያለው መንገድ ሀገሪቱን ወደ ውድቀት እየመራ ነው ያለው። በልዩነት ላይ ስርዓቱን መስርቶ ኢትዮጵያን ወደ ገደል እየመራ ያለ ስርዓት ነው። በአሁኑ ጊዜ በውስጡም ልዩ ልዩ ቅራኔዎች ተወጥሮ ያለ ነው። የህዝቡ እንቅስቃሴ ያለ በውስጡ ቅራኔ ያለ እና በዚህ አይነት ሁኔታ አገሪቱን ሊያረጋጋ ስለማይችል ይህ ስርዓት መንገዱን ወይ በውድ ከሌሎች ኃይሎች ጋር ውይይት አድርጎ የሽግግር ሁሉ የሚሳተፉበት የህዝቡ ወኪሎች ሽግግር ስርዓት መመስረት ያስፈልጋል የሚል አቋም ነው ያለን። ይሄንን ለማድረግ እንግዲህ በሀገር ውስጥም በውጭም ከፍተኛ እንቅስቃሴ በማድረግ ላይ እንገኛለን። በአሁኑ ጊዜ የኢትዮጵያ ወዳጅ የሆኑ መንግስታትም የኢትዮጵያ ሁኔታ በጣም እያሳሰባቸው ነው። የኢትዮጵያ ሁኔታ ደግሞ አካባቢው በሙሉ በጣም ብዙ ቅራኔ ያለበት አካባቢ ነው የሰሜን ምስራቅ አፍሪካ እና የኢትዮጵያ ችግር ውስጥ መግባት ደግሞ የበለጠ እንዲያውም አካባቢውም በሙሉ ችግር ውስጥ ስለሚከት የኢትዮጵያ መረጋጋት ለአካባቢው መረጋጋት ይጠቅማል ብለን ነው የምናስበው። ለዚህ የእኛ አቋም ይህ ዛሬ በስልጣን ላይ ያለው ስርዓት የመጨረሻው ጨቋኝ ስርዓት እንዲሆን ነው ምኞታችን የምንሰራውም ለዚህ ነው። እስኪ ተቃዋሚ ድርጅቶችን ነው እና የምትወክሉት። ሌላ ከዚህ ውጭ የሆነ ድምፅ ማምጣት የምንችልበት አጋጣሚ የለምና የጥያቄዎችንም የውይይቱንም አድማስ ሰፋ ለማድረግ እንሞክር። አቶ ብርሃኑ ወደ እርሶ ነው የሚሻገረው። እንደተነሳችሁበት ዓላማ የቆማችሁለት ለውጥ ለማምጣት የምትፈልጉበት መሰረት እንደሚኖር ይታመናል። ይሁንና ሁሉን የማቀፍ እድል አይኖረውምና የትብብር ሀሳብም ስትናገሩ የሌሎችንም ኢትዮጵያውያን ፍላጎት እናካትታለን አብረን ለመስራት እንፈልጋለን እያላችሁ ነው። በድምፅ ሀሳብ ያን ውሱን የሚሆን ሀሳብ ወይም የሁሉም ፍላጎት የማካተት ጥረት ተጨባጭ ለማድረግ ተጨባጭ ለማድረግ ምንድን ነው ዋስትናው? ተቃዋሚ ድርጅቶች ይዘዋቸው የሚነሷቸው መሰረታዊ ዓላማዎች የሌላውንም ኢትዮጵያዊ ጥቅም ለማስ ለማስከበራቸው ምንድን ነው ከወዲሁ ሲነሱ መታየት የሚችለው መነሻችን ቅንነት ከዚህ ስርዓት የማይሻል ነገር ምንም ነገር አይኖርም ብለን መነሻ እናደርጋለን። ኢትዮጵያን የሚመጥን ትልቅ ታሪክ ያለውን ሀገር የሚመጥን ስርዓት መመስረት ነው። በዚህ ሂደት ውስጥ ከዚህም በፊት የታዩ ብዙ መጠላለፎች አሉ። የፖለቲካ ድርጅቶች በዚህ ሂደት ውስጥ ሌሎችን እንጠጋቸው አሁን ታዘበው የሚባሉ ወንድማችን በአማራ ድርጅትን ወክለው የሚያቀርቡትን ነገር ሙሉ በሙሉ ነው የምጋራው። ከዶክተር ዲማ እያቀረበ ያለው ያለውን ህዝባችንን አስተባብረን ከዳር እስከ ዳር በነጻነት እዛች ሀገር ላይ እንዲኖር ከማናቸውም ድርጅት ጋር እንሰራለን የምንልበትም ከሌሎች ጋር ለመስራት ስጋት የለንም። ብሶታችን ተመሳሳይ፣ ጭቆናው ተመሳሳይ ስለሆነ ከዚህ በኋላ የኢትዮጵያ ሕዝብ ከመተባበር ውጪ ሌላ ምንም አማራጭ የለውም ብዬ ልገልጽ ልወዳለሁ። መልካም እስኪ፣ ይሄ ጥያቄ ወደ አቶ ታዘበው ቢያሻግረኝም፣ አቶ ብርሃኑ እርሶም ባጭሩ ቢመልሱት። ፊት ለፊት ከሚታዩ ፈተናዎች ባሻገር፣ አጣዳፊ መልስ ከሚጠይቁ ሁኔታዎች ባሻገር የህብረተሰብ ጥቅም ዘለቂታ ባለው መልኩ ሊሳካ የሚችልበትን ሁኔታ አንገባችሁ የተነሳችሁት አላማ ያስተናግዳል ወይ? እሳት እንደማጥፋት አደጋዎችን ለመቀነስ ከሚደረገው ዘለቄታ ያለው የብዙዎችን ጥቅም የሚያካትት ነገር ለማሰብ ጊዜ አላችሁ ወይ? ያን አይነት ነገር ከወዲሁ ትመለከታላችሁ ወይ? አቶ ብርሃኑ፣ ጥሩ ነው። እኛ እንግዲህ መጥፎ ነገር ይመጣል ብሎ በመስጋት ይሄንን የጥፋት ቡድን እያጠፋን ልንጠፋ አንፈልግም። ይሄንንም ደፍረን የምንናገረው የእኛ ህዝብ ያለ መንግስት ኖሮ ያቃል በመንግስት ለውጥ ሲደረግ ያለ መንግስት ኖሮ አካል ሃይማኖት ያለው ህዝብ ነው። የሰለጠን ህዝብ ነው። ከሌላው ዓለም ያነሰ ህዝብ አይደለም እና የህዝባችን መነሻችን ህዝባችን ነው። ለሚመጣው ነገር ብዙም ስጋት የለንም ብዬ ነው ልገልጽልህ። መወደው መልካም አቶ ታዘበው ለአቶ ብርሃኑ ባነሳዎት በመጨረሻው ጥያቄ ብንጀምር፣ ሌላ በቀጥታ ከእርስዎ ድርጅት እና ምናልባትም በዚህ ሰዓት የሚከታተሉ ሰዎች ሊያነሱ ይችላሉ ብዬ የምገምተውን ጥያቄ ያስከትላለሁ። አመሰግናለሁ። በድጋሚ ታላላቅ ወንድሞች ምን አይነት ለውጥ የሚለውን በስፋት ሂደውበታል። እኔም ማለት የምፈልገው ስላለኝ ወደዛ ልመለስ። ምን አይነት ለውጥ ለሚለው በመጀመሪያ እኔን አስተላለፍና የፖለቲካ ርዕዮተ ዓለም እና እያራመደው ያለውን ሂደት ማየት እና የመጣበት መንገድ መገምገም ያስፈልጋል። እስካሁን ሊቆይ የቻለውና እያራመደ የቆየው የዘር የፖለቲካ ድርጅት የዘር የፖለቲካ ድርጅት በማራመዱ እድሜው እንዲቆይ ታላላቅ ብሔሮችን በማጋጨትና በማነታረቅ ጦርነትና ግጭት ግድያና ወንጀል እርስ በርስ እንዲፈጸም በማድረግ የራሱንም ተልእኮ በመፈጸም በአጠቃላይ በኢትዮጵያ ውስጥ የዘር የፖለቲካ ድርጅት ለረዥም ጊዜ በማራመዱ ትውልዱ ኢትዮጵያዊ ሐሴቱን እንዲያጣ፣ ኢትዮጵያዊ ስሜቱን እንዲያጣ፣ ኢትዮጵያዊ ክብሩን ሕልውናውን ማንነቱን ታሪኩን እንዲያጣ ለሀያ ስድስት ና ለሀያ ሰባት ዓመት በጭቆና የገዛ ፖለቲካ ድርጅት በመሆኑ ትውልዱ በጋራ በመቻቻልና በመግባባት በመጀመሪያ ወደ እርቅና ወደ ውይይት ማምጣት ያስፈልጋል። በታላቁ የኦሮሞ ህዝብ እና በአማራው ህዝብ በሶማሌና በኦሮሞ ህዝብ በአፋሩና በጋምቤላው በደቡብም እንደዚሁ በተለያዩ ብሔሮች እያጋጨ የቆየውን በውጭ ያለን ሰዎች በሰለጠነና ከፍተኛ መስዋዕትነት ተከፍሎ በዲሞክራሲያዊ አገር ያለን ሰዎች ቁጭ ብለን የሀገራችንን የፖለቲካ ሂደትና ሁኔታ ተገምግመን ወደ ቀጣይ ለመራመድ ምን አይነት ለውጥ ማምጣት እንደምንችል መነጋገር ያስፈልገናል እና በተቃራኒው እኛዎች መገናኘታል እንድንገዳደል የሚፈልገው ሰዎች በአንድ ላይ መቆም አለብን። ዛሬ ጎንደር ሲያደርግ ጎጃም እየተመታ፣ ጎጃም ሲያደርግ ወለጋ እየተመታ፣ ወለጋ ሲያደርግ ሌላው ዝም በማለት እየተናጠለ የሚደረገውን ትግል በጋራ በአስቸኳይ ተሰብስበን ለህዝባችን በአንድ ቃል በአንድ መንፈስ ጥሪ ማቅረብ አለብን። ይሄ ለለውጡ መረማመጃ ይሆነናል። እኛ በሰዎች ሀገር ተሰደድ መብታችን ተከብሮ እንደምንኖረው ሁሉ ዜጋችን አማራ፣ ኦሮሞ፣ ጉራጌ፣ ቤንሻንጉል፣ ከንባታ፣ አድያ ሳንል በኢትዮጵያ ውስጥ ያለን አንጡረሃብ ወገኖቻችን አዲሱ ትውልድ ከስደት ከባህር ላይ መስመጥ ቀርቶ የቆየ ፖለቲካ ችግራችንና ሽኩቻችን ኢጓችን እንስተን ስለ ተተቹ ትውልድ ስንል አንድ ላይ መቆም አለብን ነው የእኔ ምኞትና የድርጅታችን አቋም። ቀጣዩ ምን አይነት ለውጥ ሊመጣ ይችላል፣ በለውጥ ሂደት ውስጥ የሚመጡ ሁኔታዎችን ከግምት ማስገባት የሚለውን ነጥብ መሰረት እናድርግና አሁን ባነሳቸኋቸው ነጥቡ ውስጥ ከሌሎች ኢትዮጵያውያን ጋር ተደጋጋሚ ተገልጿል። የሌሎችንም ጥቅም እንደ ድርጅት ከተነሳችሁለት አቋምና ፍላጎት ጋራ ለማጣጣም ፍላጎት መኖሩን ጠቁማቸዋል። ይሁንና ጥምረትን አላማችሁ ብታደርጉም ይነስም ይብዛም ዘውግን መሰረት ያደረጉ የፖለቲካ ድርጅቶች ነውና የምትወክሉት፣ እሱም መሰረት አድርጎ ለማየት አቶ ታዘበው ለኢትዮጵያ አንድነት በቀዳሚነት የመቆምን ፍላጎት ጠቅሰዋል። ምናልባትም በስፋት የማይታይ በተለይ ከአንዳንድ አማራ ብሔር አባላትም ነሳ ጥያቄ ይሄ ዘውግን መሰረት ያደረገው አካሄድ ያን የአንድነት ፍላጎት የሚያሳጣ ነው የሚለው የጥርጣሬ ጥያቄ ብዙ ጊዜ ይነሳል። በተለይ ደግሞ እርስዎ የሚወክሉት ድርጅት ያን መሰረት ይዘው ሲነሳ ምን ማለት ነው? እንዴትስ ይታረቃል ሁለቱ? አድማጮች፣ ውይይቱ አልተቋጨም። ለዚህና ለቀሪው በሌላ ፕሮግራም እንመልሳለን። ለአሁኑ ግን እንግዶቻችንን ዶክተር ዲማ ነገውን አቶ ብርሃኑ ወልደሰንበትንና አቶ ታዘበው አሰፋን ለጊዜያቸውን አመሰግናለን። እግዜር ስጥልን። አሉላን እና እንግዶቹን እናመሰግናለን። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች አብራችሁን እንድትቆዩ በድጋሚ እንጋብዛለን። ነገ እሁድ የራዲዮ መጽሔት ዝግጅት ይቀርባል። እንድታደምጡ ከወዲሁ እንጋብዛለን። አሁን ወደ መዝናኛችሁ የሙዚቃ ቃና እንለፍ። መልካም ምሽት። እንደምናመሻችሁ፣ እንደምሰነበታችሁ፣ ውድ የሙዚቃ ቃና አድማጮች። የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛው ቋንቋ ዝግጅት ክፍል የእንግሊዝኛ እና የሌሎች ቋንቋዎችን ምርጥ ምርጥ ሙዚቃ መራርጠን ስለ ሙዚቃዎችና ሙዚቃውን ስለሰሯቸው ሰዎች መረጃን ወደ እናንተ የምናደርስበት ፕሮግራማችን ላይ እንገኛለን። ሙዚቃዎቹን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። My mother was one of the greatest entertainers of all time. When she was performing, she was an anomaly. She was brilliant. She was loved. And i feeling One and only Nina Stimone. እናቴ የሙዚቃ ስራዎቿን በምታቀርብበት ጊዜ የምን ጊዜ ምርጥ ከሚባሉ አዝናኝ ሰዎች አንዷ ነበረች። እናቴ ድንቅ አንጸባራቂም ነበረች። እናቴ ፍቅርም ነበረች። ዋት ሀፕንድ ሲሞን በተሰኘው እና የኒናን ሕይወት በሚዳስሰው ዘጋቢ ፊልም ላይ የኒና ሲሞን ብቸኛ ልጅ ሊዛ ሴለስት ስለ እናቷ የሰጠችው የምስክርነት ቃል ነው። ዋት ሀፕንድ ሲሞን ስለ ኒና ሲሞን የሕይወት ታሪክ የሚዳስሰው ዘጋቢ ፊልም ነው። በዛሬው የሙዚቃ ቃና ፕሮግራም ላይም በህይወት የሌለችውን ለጥቁር መብት እንቅስቃሴ ማነቃቂያ ዘፈኖችን በማቀንቀን በሙዚቃ ስራዎቿ የመብት ትግልን ስታካሄድ የቆየችው ኒና ሲሞንን ህይወትና የሙዚቃ ስራዎቿን ለዛሬ እንደስሳለን። አጠር አጠር ያሉ የኒና ሲሞንን መረጃዎች ወደ እናንተ እያደረስኩ ዘፈኖቿን አብረን ስናዳምጥ እናመሻለን። የጀመርነው አይላቪው ፖርጊ ኒና ስሞን በ1957 ዓ ም ያወጣችው የመጀመሪያ አልበሟ ነው። እሱን ነው ቀንጨብ አድርጌ ያሰማኋችሁ። እስቲ ሙሉን እንስማው Everything's Hands down. I've got my man now. I've got my porgy. Yes, I love you, porgy. Don't let him take me. Don't let him handle and keep me i'm gonna stay here with you forever and i'll be glad yes i love you Poggy. don't let him take me don't let him handle me You can keep me. I'm gonna stay here with you forever. I've got my man. Someday I know, I know, someday that he's coming to call me. He's going to handle me and hope It's going to be like dying, when he calls me. በ1960 ዎቹ የአሜሪካ ሲቪክ መብት ንቅናቄ ውስጥ በሙዚቃ ስራዎቹ አማካኝነት ከፍተኛ ተሳትፎ በማድረግ ትታወቅ ነበር። ኒና ሲሞን በየካቲት 21 1933 ዓ.ም ዩናይትድ ስቴትስ ውስጥ ኖርዝ ካሮላይና የተወለደችው ኒና ከሙዚቃ ጋር የተዋወቀችው የአራት ዓመት ልጅ እያለች ነበር። የፕሮቴስታንት አማኝና ሰባኪ የነበረችው እናቷን ተከትላ ቤተ ክርስቲያን በሄደችበት ወቅት በዛ ለጋ እድሜዋ እንድትዘምርና ፒያኖ እንድትጫወት እናቷ ትገፋፋት ነበር። ይህን ችሎቷን ያስተዋሉት የእናቷ ነጭ አሰሪ ኒና ክላሲካል ፒያኖ እንድትማር ሁኔታዎችን አመቻቹላት። የኒና የሙዚቃ ህይወትም በሰባት ዓመት እድሜዋ አንድ ብሎ ተጀመረ። የሁለተኛ ደረጃ ትምህርቷን ስታጠናቀቅ ኒና በፒያኖ አስተማሪው አማካኝነት በተሰበሰበላት ገንዘብ በቀጥታ ያመራችው ከዓለማችን ምርጥ የሙዚቃ ትምህርት ቤቶች አንዱ የሆነውና ኒውዮርክ ወደሚገኘው ጁላርድ ትምህርት ቤት ነበር። ገና በልጅነቷ የተካነችውን ክላሲካል ፒያኖ በጁላርድ በጥልቀት ተጠበበችበት። ከትምህርቱ ዓለም ስትወጣም የኒና ህልም የመጀመሪያዋ ሴት ጥቁር አሜሪካዊት ሆና የፒያኖ ኮንሰርት ማሳየት ነበር። እውነታው ግን እንዳሰበችው አልሆነም። ጥቁርነቷ የፒያኖ ጠበብትነቷን እንደ ልብ እንድታሳይ እንኳን አልፈቀደላትም ይልቁንም ኑሮን የማሸነፍ ትግል በልቶ የማደር ግዴታ ፊቷን ወደ የምሽት ክለብ እንድታዞር አስገድዳት። በ963 ዓ ም የሲቪክ መብት ተሟጋች የነበረው ሜድገር ኤቨርስ ግድያንና በበርሚንግሃም ቸርች በደረሰ የቦምብ ፍንዳታ አራት ወጣት አፍሪካ አሜሪካውያን ሴቶች መገደልን ተከትሎ ኒና ሚሲሲፒ ጎዳ የተሰኘ ዘፈን አወጣች። ይሄ ዘፈኗ ቀጥሎ ለነበሩት የጥቁር መብት እንቅስቃሴዎች በሙሉ ማነቃቂያ እና ብሔራዊ መዝሙር ሆኖ አገልግሏል። እስቲ ይሄንን ሚሲሲፒ ጎዳ የተሰኘ ዘፈኗን አዳምጠና ደግሞ ይመለሳለን። Got me so upset. Tennessee made me lose my rest. Everybody knows about Mississippi. God damn. Alabama's got me so upset. California's made me lose my rest. Everybody knows about. pressure much longer somebody say a prayer alabama's got me so upset and tennessee's made me lose my rest everybody knows about mississippi gone Trail. School children sitting in jail. Black cat cross my path. I think every day's gonna be my last. Lord have mercy on this land of mine. We all gonna get it in due time. I don't belong here. I don't belong there. I've even stopped believing in prayer. Tell you, me and my people just about do. I've been there, so I know they keep on saying go slow. That's what they say, go slow. That's what they say, go slow. That's what's the trouble. Go slow. in this plot but all i want is equality for my sister my brother my people and me ኒና ሌሎችም የጥቁር መብት ትግል ማነቃቂያ ዘፈኖችን ተጫውታለች። ከዚህ መሃል ያንግ ጊፍትድ ብላክ የተሰኘው የጥቁር አሜሪካዊ ሴቶችን ውስብስብ ሕይወት የሚያሳየው ዘፈን ተጠቃሽ ነው። በአክላሽ ብሉዝ፣ ኦል ጂም ክሮ ፎር ውመን የተሰኙት ዘፈኖችም እንደዚሁ ከመብት ጋር ተያይዘው የሚጠቀሱ ስራዎቿ ናቸው። ኒና ስሞን የትውልድ መጠሪያዋ የነበረው ስሟን ዩነስ ካትለን ሄመንን ወደ ኒና ሲሞን የቀየረችው በምሽት ክለብ መስራቷን እናቷን እንዳታውቅባት ለመደበቅ ነበር። በወቅቱ ተሰራበት የነበረው የምሽት ክለብ በድምፅ ሽም ካልዘፈንሽ በስተቀር በፒያኖ መጫወት ብቻ በቂ አይደለም ማለት በመጀመሩ ኒና ለድምፅም ቢሆን የዋዛ አልነበረችም እና የፒያኖ ቅላጼዋን ወደ ጃዝ እና ብሉዝ በማዞር የውስጧን ስሜቶች ከሙዚቃ ጋር አዋህዳ ታንቆረቁረው ጀመር። ፎር ውመን ኒና ሲሞን ከሰራቻቸው music out and now, know for women I do belong My father was rich and white He forced my mother late one night What do they call me My name ኒና በ957 ዓ ም የመጀመሪያ አልበሟን ስታወጣ አይ ላቭ ዩ ፖርጊ የተሰኘው ዘፈኗ የመጀመሪያ 20 ምርጥ ዘፈኖች ውስጥ መግባት ችሎ ነበር። በዚሁ አልበም ውስጥ የተካተቱት ፕላን ኮልድሪንግ እና ሊትል ግርል ብሎ የተሰኙት ዜማዎቿም ተወዳጅ ነበሩ። አኬታትላም አሜዚንግ ኒና ሲሞን በ959 ኒና ሲሞን ሲንግስ በ1962 እና ሲልክ ሶል በ1967 አከታትላ የሰራቻቸው አልበሞች ከፍተኛ እውቅናና ዝና አትርፎላት ነበር። ኒና ግን በወቅቱ በነበረው ስኬቷም ይሁን በግል ሕይወቷ ደስተኛ አልነበረችም። ዋት ሀፕንድ ሲሞን በተሰኘው የኒናን ሕይወት በሚዳስሰው ዘጋቢ ፊልም ላይም ኒና በጣም ቁጡና ሁልጊዜ አንድ የጎደለ ነገር እንዳላት ይሰማት እንደነበር ያሳያል። ኒና የመጀመሪያ ባሏን ዶን ሮስን በ1958 ብታገባም በአመቱ ተፋታለች። ኒና በ1958 ሁለተኛ ባሏን አግብታ ነው በዓመቱ ብቸኛ ልጇን ሊሳን የወለደችው። መርማሪ ፖሊስ የነበረው ባለቤቷ እሷን ካገባ ስራውን ሙሉ ለሙሉ ትቶ የእሷ የግል አማካሪና ስራ አስኪያጅ ሆኖ አግዟታል። በጃዝና ብሉዝ ዘፈኖቹ አውቅና እንድታገኝ ሀብት እንድታፈራም እንደረዳት በዚሁ ፊልም ላይ ተጠቅሷል። ነገር ግን ጥሩ ባል እንዳልነበረና እጅግ ያሰቃያትና ይደበድባት እንደነበረም በዚህ ዘጋቢ ፊልም ላይ ከተጠቀሰው ታሪኳ ነው። ፊሊንግ ጎድ ከኒና ስሞን ዝነኛ ስራዎች ውስጥ አንዱ ነው። ፊሊንግ ጎድ እስቲ እንስማላት። Breeze drifting on by, you know how I feel. It's a new dawn, it's a new day. It's a new life for me. Yeah, it's a new dawn, it's a new day. It's a new life for me. Ooh, and I'm feeling good. Never running free, you know how I feel blossom on the tree, you know how I feel it's a new dawn, it's a new day, it's a new life for me and I'm feeling good Dragonfly out in the sun. you know what I mean, don't you know? Butterflies all having fun. ኒና በወቅቱ ቁጥር አንድ የጥቁር መብት ታጋይ ከነበረው ማልኮም ኤክስ ጋር በጉርብትና ትኖር ነበር። ኒና በውስጧ ጎድሎ የነበረው ጥያቄ መመለስ የጀመረውም የመብት ትግሉን ከተቀላቀለች በኋላ እንደሆነ በዘጋቢ ፊልሙ ላይ ተጠቅሷል። ጥቁር ሆነን ስናድግ ሕይወታችንን የምናቆየው ለመስራት ሚስጥራችንን በመደበቅና ከድህነታችንም ሆነ ከሚፈጸምብን በደል ለማንም ባለመንገር ነበር ትላለች ኒና። በአሜሪካ በጥቁሮች ላይ ይደርስ የነበረው የሰብአዊ መብት ረገጣ ህይወቷ ላይ ያጠላሽባት ኒና የሙዚቃ አሳታሚዎች ጋር አለመስማማቷና የታክስ ውስብስብ ችግሮች ተደማምረውባት አሜሪካንን ጥላ ወደ ሌላ አገር ተሰዳ እንደነበረም በዘጋቢ ፊልሙ ላይ ተጠቅሷል። ዋይ ዘ ኪንግ ኦፍ ላቭ ኢዝ ዴድ ኒና ለታዋቂው የሲቪክ መብት ታጋይ ማርቲን ሉተር ኪንግ ያቀነቀነችው ዜማ ነው። ዊ ዎንት ቱ ዱ አ ትዩን። we stayed before that the whole program is dedicated to his memory but this tune is written about him and for him and so we had yesterday to learn it and so we'll see Once upon this planet Earth lived a man humble, but, preaching love and freedom for his fellow man. He was dreaming of the day peace would come and he spread this message all across the land. turn the other cheek. he'd plead. love thy neighbor was his creed. pain, humiliation, death. He did not dread, with his bible at his side. <laughs> From his foes he did not hide. It's hard to think of this great man. Is dead. Oh yeah. Well, the murders never cease. Are they men or are they beasts? What do they ever hope? Never hope to gain Will my country For stand or fall Is it too late For us all And did Martin Luther King Just die in vain የደቡብ አፍሪካ ፕሬዝዳንት የነበሩት ኔልሰን ማንዴላ የ80ኛ ዓመት የልደት በዓል ላይ ተጋብዛም ተገኝታ ነበር። ኒና የህይወቷ ማብቂያ ላይ በጡት ካንሰር ተሰቃይ ነበር። በመጨረሻም በሚያዝያ 21 2003 ዓ ም ፈረንሳይ በሚገኘው መኖሪያ ቤቷ ውስጥ ከዚህ ዓለም በሞት ትለይታለች ኒና በሙዚቃ ስራዎቿ ያነሳቻቸው እውነቶች ዛሬም ድረስ የሚንጸባረቁና የሚያነሳሳ ኃይል ያላቸው ጥልቅ ዘፈኖች ናቸው እንደ እስካንድል ባሉ ታላላቅ የቴሌቪዥን የፊልም ስራዎች ማጀቢያነትም የሚወዳደራቸው አላገኙም በህይወት ዘመኗ ከአምስት መቶ በላይ ሙዚቃዎችን ያቀናበረች ሲሆን ስልሳ አልበሞችን አሳትማለች የጃዝ ካልቸራል አዋርድ በማግኘት የመጀመሪያዋ ሴት የሆነችው ኒና በ966 ውመን ኦፍ ዘየር እና በ967 ፊሜል ጃዝ ሲንገር ኦፍ ዘየር የሚሉ ሽልማቶችን ተቀብላለች። የምትከታተሉት የሙዚቃ ቃና ፕሮግራማችንን ነው፣ ከአሜሪካ ድምፅ እየተላለፈ ወደ እናንተ ወደ አድማጮቻችን የሚደርሰውን። ለዛሬ ደግሞ ኒና ስሞንን እያስተዋወቅናችሁ እንገኛለን። አሁን ደግሞ እስቲ ቸርን ቸርን turn Sattal yeah that's how with tune and Dizema Adam and to everything turn, turn, turn. there is a season turn turn, turn, turn, turn, turn turn and a time to every purpose on the hill. ዛሬ እንግዲህ የኒና ሲሞን ስራዎችና የሕይወት ታሪኳን አጠር ባለመልኩ ለመዳሰስ ሞክር ያለው የተመደበልኝ ሰዓት ግን እዚህ ላይ አብቅቷል። እኔም ለዛሬ በዚህ ልሰናበታችሁ። ሄር ካምስ ዘ ሰን በስካንድል ፊልም ላይ በማጀቢያነት የተካተተው የኒና ሲሞን ስራ ነው። ለዛሬ በእሱ ልሰናበታችሁ። ተናደሩ Here comes the sun, little darling. Here comes the sun. I say it's all right. It's all right. Yeah, mata kalihasin ala ኢትዮጵያ ውስጥ በሙስና ተጠርጥረው የተያያዙ ሰዎች ቁጥር 54 መድረሱን የግልና የመንግስት መገናኛ ብዙሀን ዘግበዋል። የኩባንያዎች የባለሥልጣናትና የግለሰብ ባለሀብቶች ንብረቶችም እግድ እየተጣለባቸው ነው። ኬንያ ውስጥ በተካሄደው ምርጫ ስልጣን ላይ ያሉት ኡሁሩ ኬንያታ ማሸነፋቸው ከተገለጸ በኋላ በተቀጣጠለው ሁከት የአስር ሰው ህይወት መጥፋቱ ተዘግቧል። በደቡብ ሱዳን ሰሜን ምስራቅ አፐር ናይል ስቴት ውስጥ ውጊያ መቀስቀሱ ብዙዎችን አሳስበዋል። በዩናይትድ ስቴትስ ቨርጂኒያ ግዛት የአስቸኳይ ጊዜ አዋጅ ወጥቷል። የአስቸኳይ ጊዜ ሁኔታውን መደንገጋቸውን በትዊተር ባሰራጩት መልእክት ያስታወቁት የቨርጂኒያ ገዢ ቴሪ ማካውለፍ አዋጁን ያወጡት ሻርሎትስቪል ከተማ ውስጥ የነጭ የበላይነት አስተሳሰብ አራማጅ በሆኑ ቀኝ ነጠቅ ናቸው በተባሉ ሰልፈኞችና ና በተቃዋሚዎቻችን መካከል በተነሳው ግጭትና ሁከት ለተጎዱ እርዳታ ለማድረስና ለሁከቱ ለሁከቱ ምላሽ ለመስጠት መሆኑን አስታውቀዋል። ፕሬዚደንት ትራምፕና ምክትላቸው ማይክ ፔንስ አውግዘዋል ሁከቱን። የማጠቃለያ ዜና ይሄው ነበር። ሰለሞን አባተ ነኝ ዜናውን ያሰማችሁ። ክቡራትና ክቡራን አድማጮች ለዛሬ ቅዳሜ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ነገ እሁድ በተለመደው በሶስት ሰዓት እንገናኛለን። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራችልን ብርሃን ኃይሉ ነች። ሰላም፣ በደህና አደሩ።